ሰብአዊ መብቶች ጉባኤ ሰመጉ ዋና ተግባሩና መለያው በኢትዮጵያ ሰብአዊ መብቶች እንዲከበሩ መጮህና መጠየቅ ነው ብሏል። እስከዛሬ ዛሬ በሰብአዊ መብቶች ጥሰት አንድም የመንግስት አካል ወይንም ባለስልጣን ሕግ ፊት ቀርቦ እንደማያውቅም አመልክቷል። ሰመጉ 25ኛ ዓመቱን በተለያዩ ዝግጅቶች እንደሚያከብርም አስታውቋል። አዲስ አበባ የሚገኘው ዘጋቢያችን መለስካቸው አምሐ ዝርዝሮ ልኳል። የቀድሞ የኢትዮጵያ ሰብአዊ መብቶች ጉባኤ ሰመጉ የዛሬው ሰብአዊ መብቶች ጉባኤ ሰመጉ ዛሬ በዋና ጽሕፈት ቤቱ ድርጅቱ የተመሠረተበትን 25ኛ ዓመት አስመልክቶ ጋዜጣዊ ጉባኤ ጠርቶ ነበረ። ሰመጉ በኢትዮጵያ የመጀመሪያው መንግሥታዊ ያልሆነ የሰብአዊ መብቶች ተከራካሪ ድርጅት መሆኑንም በዚሁ ጋዜጣዊ ጉባኤ በሰጠው መግለጫ አስታውቋል። ከፖለቲካ ከብሔር፣ ከሃይማኖትና ከመሳሰሉት ማኅበረሰባዊ ክፍፍሎች የማይወግን መሆኑን አበክሮ የሚያስገነዝበው ሰመጉ ዋና ዓላማው በኢትዮጵያ የሰብአዊ መብቶች እንዲከበሩ ዴሞክራሲ እንዲስፋፋና የሕግ የበላይነት እንዲከበር መስራት እንደሆንም ይገልጻል። ባለፉት 25 ዓመታትም የሰብአዊ መብቶች ሲጣሱ አጣርቶና በማስረጃ አስደግፎ ሰላሳ ስድስት መደበኛ መግለጫዎችን፣ 141 ልዩ መግለጫዎችን ይፋ እንዳደረገም ያስታውሳል። ዋና ተግባሩና መለያውም ይኸው እንደሆነ የሰመጉ ዳይሬክተር አቶ ብጻ ተተረፈ በጋዜጣዊ ጉባኤው ላይ እንዲህ ሲሉ በንባብ አሰምተው ነበረ። የሰመጉ መለያውና ግንባር ቀደም ተግባሩ በኢትዮጵያ የሰብአዊ መብቶችን አያያዝና ሁኔታ መከታተል፣ የሚፈጸሙ የሰብአዊ መብት ጥሰቶችን ማጣራትና በማስረጃ የተደገፉ መግለጫዎችን ማውጣት ነው። ሰመጉ በሚያወጣቸው መግለጫዎች ሁሉ የሰብአዊ መብት ጥሰት ተጎጆች ፍትሕና ካሳ እንዲያገኙ፣ የጥሰት ፈጻሚዎች በህግ እንዲጠየቁና ወንጀል ሰርቶ በነፃ መሄድ እንዲያበቃ ከእያንዳንዱ ክስተት ትምህርት ተወስዶ ለወደፊቱ ጥንቃቄና እርማት እንዲደረግ ሲጮህና ሲጠይቅ ቆይቷል። አሁንም በመጠየቅ ላይ ነው። ለወደፊትም በዚሁ ይቀጥላል። ተመጉ ወይንም በቀድሞ ስሙ ኢሰመጉ በእነዚህ የተለያዩ መግለጫዎች በሀገሪቱ በተለያየ ጊዜና ስፍራ ከባድ የሰብአዊ መብቶች ጥሰቶችን በማስረጃ ቢያቀርብም ተጨባጭ ህጋዊ እርምጃ የህግ ግዴታ አለበት ከሚባለው ከመንግስት እንዳልተወሰደ የሰመጉ ስራ አስፈጻሚ ቦርድ ምክትል ሊቀመንበር አቶ ቁምላቸው ዳኘ ተናግረዋል። መርመራ አካሄድን መግለጫ ወጣን። ምን ያህል አጥፊዎች ለፍርድ ቀረቡ? እኛ እስከምናውቀው አንድም አጥፊ አንድም አላግባብ የሰው ተጠፋ ወይም ከተገቢው በላይ እርምጃ የወሰደ መንግስት የፀጥታ ኃይል ለፍርድ ቀርቦ አላየንም። ለአንድም ቤተሰብ ካሳ ሲከፈል አላየንም። ይልቁንም ጥሰቶቹ እየባሱ እየባሱ ድርጊቶቹም እንደዚሁ በሰላማዊ መንገድ ሀሳባቸውን መግለጽ የሚገልጹ ዜጎች ተገቢ ግ ጥበቃ ሊደረግላቸው ሲገባ እነሱ ላይ የሚወሰደው የኃይል እርምጃ እንደውም ቁጥሩ እየጨመረ አሳሳቢና አስጊ እየሆነ ይህም ለተጨማሪ ቀውስ አገሪቷን እየዳረጋት ህዝብን የበለጠ እያስቆጣም እኛ ባየነው መጠን ይህን ግንዛቤ እናንተም የምትጋሩ ይመስልናል። የሰመጉ ዲሬክተር አቶ ብጻተ ተረፈ ድርጅቱ ባለፉት አምስት ዓመታት ስራውን ሲያከናውን የቆየው ብዙ ፈተና እያለፈ እንደሆነ አስታውሰዋል። በአንድ በኩል ባለመብት በሆነው ህዝብ፣ በሌላ በኩል በግዴታ ተሸካሚው በመንግስት በኩል የሰብአዊ መብቶች ግንዛቤና ቁርጠኝነት በሚገባ ያልዳበረ በመሆኑ ፈተናውን ይበልጥ ውስብስብ እንዳደረገው የጠቆሙት አቶ ብጻተ በመንግስት በኩል ስለ ድርጅቱ ያለው አመለካከት ግን ከባድ ተግዳሮት እንደሆነ አልሸሸጉም። በመንግስት በኩል ለድርጅቱ የነበረውና አሁንም ያለው ተገቢ ያልሆነ አተያይና በአጠቃላይ በሲቪል ማህበረሰቡ ላይ የወሰዳቸው አስተዳደራዊ እርምጃዎች የድርጅቱን ህልውና ጭምር የሚፈታተኑ ነበሩ። በዚህ ምክንያት በተለያየ ጊዜ ድርጅቱን ሲመሩ የነበሩ ግንባር ቀደሞችን ጨምሮ በርካታ አባሎቻችንና ሰራተኞቻችን በተለያዩ ጊዜያት ታስረው ተፈተዋል። ዛሬም ታስረው የሚገኙ አባሎቻችን አሉ። አሰፋ ማሩ የህይወት መስዋዕትነት ከፍሏል። ጥቂት የማይባሉ መሪዎቻችን አባሎቻችንና ሰራተኞቻችን ከአገር ተሰደዋል። የሰመጉን መግለጫ በንባብ ያሰሙት አቶ ብጻ ተተረፈ። ይህ መንግስት በድርጅቱ ላይ ያለው አመለካከትና የተወሰዱ እርምጃዎች ህዝብ ከሰመጉ ጋር አብሮ እንዳይሰራ እንዳገደውም ተናግረዋል። የድርጅቱ ሥራ አስፈጻሚ ቦርድ ምክትል ሊቀመንበር አቶ ቁምላቸው ዳኜ። ከዚሁ ጋር አያይዘው ሰመጉ ሃያ አምስተኛ ዓመቱን ለማክበር የፈለገበት አንዱ ምክንያት እንዲህ ሲሉ አብራርተዋል። ከህዝባችን ከፍተኛ ድጋፍ እንፈልጋለን። ሰብአዊ መብት የመጠበቅ፣ ሰብአዊ መብት የመሟገት ስራ የተወሰኑ አካላት ስራ ብቻ አይደለም። በዋነኛነት የህዝባችን ስራ ነው። ለሰብአዊ መብት ተጎጆች መቆም የህዝባችን ስራ ነው ብለን ነው የምናምን። ስለዚህ ህዝባችን መረጃ በመስጠት እንዲተባበረን እንፈልጋለን። ከምን ጊዜውም በላይ ይሄ ያስፈልገናል። ህዝባችን የቻለውን በአቅሙ በገንዘብም በማቴሪያልም እንዲደግፈን እንፈልጋለን። ይህን ካላደረግን የሰብዓዊ መብት ሰቶች እየተፈጸሙ እንደዋዛ አጥፊዎች ሳይጠየቁ እንዲታለፉ ሁኔታዎች እየተባባሱ እንዲሄዱ ተጎጂዎች እንባቸውን አፍሰው እንዲቀሩ ህዝቡ ራሱ በራሱ አስተዋጽኦ እያደረገ ነው ባለመሳተፍ። ህዝብ ስንል ሚዲያውንም እንጨምራለን፣ እናንተንም ጨምሮ ማለት ነው። ህዝብ ስንል ምሁራንንም እንጨምራለን። ህዝብ ስንል ተማሪዎችን እንጨምራለን፣ ሰራተኞችን እንጨምራለን። በዚህ አስቸጋሪ ወቅት ህዝባችን ከእኛ ጋር ሊቆም ይገባል። ለሰብዓዊ መብቶች መጠበቅ ሊሟገት ይገባል። ይሄ ልናስታውሰው ሰዓቱ አሁን ነው ብለን ስላሰብን ነው። ከምን ጊዜውም በላይ ሰመጉ 25ኛ ዓመቱን ከመስከረም 29 ቀን 2009 ዓ ም ጀምሮ በተለያዩ የውይይት መድረኮችና የግቢ ማስገኛ ዝግጅቶች እንደሚያከብርም በዚሁ ጋዜጣዊ ጉባኤ ላይ ይፋ አድርጓል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።